የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሣ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰሎሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዴዎስ ከሐዋሳ። ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ ሰጡት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም ወይዘሮ ሰናይት ሰለሞን የህዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንዲነሳና ለተለያዩ ቀውሶች እንዲጋለጡ አድርገዋል ብለዋል። በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖት፣ እና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርጎ ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት፣ እንደዚህ የዘረፋ የማቃጠል ዜጎች ከቦታ ቦታ ነፃ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥሮ የነበሩበት ሁኔታ ነው ያለው። የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻራዊ ነው ያሉት ሰላም በአብዛኛው የክልሉ አካባቢዎች መፈጠሩም ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጠዋል። የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች የተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች ወይ የመንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመግታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነህ ከቁጥጥር ውጭ የሆኑ የነበሩ ኦልሞስት የመቆጣጠር ሁኔታና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው። በመሆኑም የተቀሩ አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ስናይ ሰለሞን በመግለጫቸው ተናግሯል። የዜጎች ማህበራዊ ና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ የነባሮቹም የተሻለ እንቅስቃሴ እያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎችና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ፣ ከጸጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው። በአንዳንድ አካባቢዎች በተለያዩ ምክንያቶች በሕዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋም አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም። ሌላው በደቡብ ኦሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከህብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዚያ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር ሁለት ስኳር ፋብሪካ ጋር ተያይዞ ይከሰተ የነበረ የግጭት ሁኔታ በሰላማጎ ወረዳ ቦዲና ሙርሲ ጋር ተያይዞ ይከሰት የነበረ ግጭት በቦዲና ሙርሲ መካከል የተፈጠረውን ግጭት በዞኑ አመራርና በህብረተሰቡ ጋር አብሮ ተሳስሮ ለመፍታት የተቻለበት ዝርፊያ ያቆመበት ሁኔታ ና እዛ አካባቢ ላይ ዘላቂ የሆነ መፍትሄ ለመስጠት የተቻለበት አግባብ እንዳለ ለማንሳት ያክል ነው። ከዚህ በመነሳት በአጠቃላይ በክልላችን ባለፉ ጊዜያት በተቀናጀ ሁኔታ ህብረተሰቡ፣ የጸጥታ ሀይሉ እና የአካባቢው አመራር በመስራት ሰፊ ለውጦችን ማምጣት ተችሏል ማለት ነው። አሁንም ቀጣይ ትኩረት የሚፈልጉ ቦታዎች አሉ። ቤንች ሸኮ፣ በደቡብ ቤንች ጉራፈርዳ እና ሸካ ወረዳ በሸካ ዞን በየኪ ወረዳ ና በቴፒ ከተማ አስተዳደር በምዕራብ ሞ ዞን በማጂ በሱርማ ና በቤሮ ወረዳዎች እንደዚሁም ጉራጌ ዞን ላይ በመስቃንና ማረቋ አካባቢ ያሉ ችግሮች ቀጣይም ትኩረት በክልሉ መንግስት ተሰጠው አሁን የተጀመሩ ስራዎች የሚቀጥሉ መሆኑን ለማስቀመጥ ያክል ነው። የክልሉ ሰላም ከተመለሰም ስለምን የወታደራዊ እዛ አስተዳደር አይነሳም ተብሎ ለሚቀርበው ጥያቄ ወይዘሮ ሰናይት በሁሉም አካባቢዎች የክልሉ ሰላም ሳያረጋግጥና በመደበኛው የጸጥታ ኃይል የህግ በላይነት ማስከበር ነው ማስተባበርና የክልሉን ጸጥታ መምራት ባልተቻለበት ግዛዊ ወታደራዊ እዚህ እንደማይነሳም ጠቁመዋል። በኮማንድ ፖስት እንዲመራ ከተደረገም በኋላ የተወሰኑ አካባቢዎች ናቸው አሁንም ችግር ያለባቸው። እነኚህ የጸጥታ ችግሮች ሙሉ በሙሉ ተቀርፈው ሁሉም የክልላችን ህዝቦች ሰላማዊ የሆነ ማህበራዊና ኢኮኖሚያዊ እንቅስቃሴ ማድረግ በሚችሉበት ደረጃ በሚደርሱበት ጊዜ የሚነሳ ነው የሚሆነው። አሁን ግን አንዳንድ አካባቢዎች ላይ ያሉ የጸጥታ ችግሮች ባልተቀረፉበት የኮማንድ ፖስት ስራውን ያቆማል የሚል ሀሳብ የለኝም። በህብረተሰቡ እንቅስቃሴና አንዳንድ የኢኮኖሚያዊ እንቅስቃሴና ማህበራዊ ተግባራት ላይ የሚፈጥረውም ጫና የለም። ከአካባቢው የአስተዳደር መዋቅሮች ጋር ከአመራሮች ጋር በመተጋገዝ እነኚህ ወጣ ያሉ የጸጥታ ችግር ያለባቸውን አካባቢ እገዛ የማድረግ ስራ ነው የሚሰራው። የሲዳማ ክልል ምስረታ በተመለከተም የክልሉ መንግስት እንደሚባለው እያጓተተ ሳይሆን ድጋፍ እያደረገና የቅድመ ዝግጅት ተግባራትን በማከናወን ላይ እንደሚገኙ ተናግሯል። ከተለያዩ ዞኖች የሚነሱ በክልል መደራጀት ፍላጎት በተመለከተም የተጀመሩ ስራዎች መኖራቸውን ጠቅሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ጋር ያደረጓቸው ሰፋፊ ውይይቶች የክልሉን ህዝብ ለትብብርና ለልማት ያነሳሳ ሲሆን ህዝቡ ያነሷቸውን ጥያቄዎች ለመመለስ የሚያስችል ስራ ስራዎች በጥናት ተደግፈው ወደ ስራ መገባቱንም ገልጠዋል በሀገሪቱ ተፈጥሯል ያሉትንም ለውጥ ለመምራት እንዲያስችል 85 በመቶ የክልሉ አመራሮች በአዳዲስ አመራሮች መተካታቸውና የተግባርና የአስተሳሰብ አንድነት እንዲፈጠር ጥረት መደረጉም ተናግሯል። በኢኮኖሚና በማህበራዊ ፖሊሲ፣ በውጭ ግንኙነት ስልቶችና በአስር አመት አገራዊ እቅድ ላይም እነዚህ አመራሮች ምክክር አድርገዋልም ብሏል። በሁሉም አካባቢዎች የተጀመረው የህግ የበላይነትን የማስከበር ተግባር ተጠናክሮ እንደሚቀጥልም ባጥኖ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ Awasan. Awesome.